የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ለ ሀያ አንድ ሰዎች ፕሬዝዳንታዊ የነጻነት ሜዳሊያ ሸልመዋል። ይህ የትናንቱ ሽልማት ሚስተር ኦባማ ለሲቪሎች የሚሰጥ የአገሪቱን ከፍተኛ ሽልማት ለመጨረሻ ጊዜ መስጠታቸው ነው። የቪኦኤዋ ሜሪ አሊስ ሳሊናስ ከዋይት ሃውስ ያጠናቀረችውን ዘገባ ቆንጅታዬ ታቀርባለች። ፕሬዝደንት ባራክ ኦባማ ይህ የነጻነት ኒሻን አሜሪካ ውስጥ ማንኛውም ሰው ይቺን ሀገር የተሻለች እንድትሆን ለመርዳት ይችላል የሚለውን እምነታችንን የምናከብርበት ነው ብለዋል። ዛሬ መንፈሳችንን ከፍ ከፍ የሚያደርጉልንን አንድነታችንን ያጠነከሩልንና ወደ እድገት የገፉንን ልዩ የሆኑ ድንቅ አሜሪካውያን እናከብራለን። ከእነዚህ ተሸላሚዎች መካከል በሲኔማ በሙዚቃና በኪነ ጥበብ ዓለም ደግሞም በስፖርት በሳይንስና በበጎ አድራጎት ስራዎች ላይ የተሰማሩ ይገኙባቸዋል። ለምሳሌ ያህል የማይክሮሶፍት ኩባንያው መስራች ባለቤት ቢል ጌትስ እና ባለቤታቸው መሊንዳ ጌትስ የበጎ አድራጎት ድርጅታቸው ለጤና ጥበቃ ለድህነትና ለረሃብ ማስወገጃ እንቅስቃሴዎች እስካሁን 36 ቢሊዮን ዶላር ለግሷል። ቢልና ሜሊንዳ ጌትስ ተባብረን ከሰራን ይቺን ዓለም የሚገባት ቦታ እንድትደርስ ለማድረግ እንችላለን በሚለው እንቅልፍ ነስቶ በሚያንቀሳቅሰው የተስፋ ስንቃቸው እኛንም እያነቃቁን ናቸው ተብለው ተወድሰዋል። አንዱ ታዋቂ ተሸላሚ ደግሞ ስለ ማህበራዊ ፍትሕ እውነቱን በመናገር ስሙ የተጠራው ታዋቂው የቅርጫት ኳስ ኮከብ ካሪም አብዱልጃባር ነው። በአካላዊ በአእምሯዊና በመንፈሳዊ ብቃቱ ካሪም መሰል የለሽ ነው። እጅግ መሠረታዊ የሆኑ መብቶቻችንን ብቻ ሳይሆን ታላላቅ የወደፊት ተስፋዎቻችን ላይ ብርሃን የሚፈነጥቅ አሜሪካዊ ሚስተር ኦባማ ታላቁን የነጻነት ክብር ኒሻን እንደ ቶም ሃንክስ፣ ሮበርት ዲኔሮ እና ሮበርት ሬድፈርድ እንዲሁም ሲሲሊ ታይሰንን ለመሳሰሉ ስመጥር ተዋናዮችም አበርክተዋል። ተሟጋቾች፣ ሳይንቲስቶች፣ አርቲስቶችም እንዲሁ የቪየትናም ጦርነት አርበኞች መታሰቢያ ሀውልት ስራ የኪነ ህንፃ ባለሙያዋ ማያሊን አንዷ ናት። የቪየትናም ጦርነት አርበኞች መታሰቢያ ሐውልት ስለ ሐውልት ብቻ ሳይሆን ስለ መሥዋዕትነት፣ ስለ አገር ወዳድነትና ስለ ራሳችን ያለንን አስተሳሰብ ጭምር ቀይሮታል። ኮሜዲያንና ተዋናይት ኤለን ዲጀነረስም አንዷ ተሸላሚ ነች። በምትጫወተው ሚና ሁሉ እርስ በርሳችን በደግነት እንድንተያይ፣ ሌሎችን ልክ ለራሳችን በምንፈልገው መንገድ ማስተናገድ እንዳለብን የምታስታውሰን ተብላ ተከብራለች። ኤለን ደጀነረስ ታሪክ የሰራችው ራሷ በግሏ ደግሞም በቴሌቪዥን ትርኢት በምትጫወተው ገጸ ባህሪ የተመሳሳይ ጾታ አፍቃሪ መሆኗን ይፋ ባደረገችበት ወቅት ነው። ሚስተር ኦባማ የዚህ የታላቅ ሜዳሊያ ተሸላሚዎች እያንዳንዳቸው በግሌ በከፍተኛ ደረጃ ነክተውኛል ብለዋል። ደግሞም አሜሪካን ለታላቅነቷ የብዝሃ ተዋጽኦዋ እንደሚጠቅማት እነዚህ ተሸላሚዎች ያስታውሱናል ብለዋል።